የማኅበራዊ መገናኛ ዘዴዎች ቅኝት። የእስረኞች ፍቺ፣ የጥምቀት በዓል የቴዲ አፍሮ የሙዚቃ ዝግጅት በማኅበራዊ መገናኛ ተጠቃሚዎች ዘንድ የመደሰትና የመዝናናት ስሜትን አረብበው ነበር የከረመው ይህ ስሜት ሳይቀዘቅዝ ነበር ከወደ ወልዲያ የተለመደው አሳዛኝ የተቃውሞና የሞት ዜና የተሰማው ቅዳሜ ጥቅምት 12 ቀን 2010 ዓ ም በጥምቀት ማግስት የሚውለውን የቃና ዘገሌላ በዓልን ለማክበር አደባባይ በወጡ የወልዲያ ከተማ ነዋሪዎችና በጸጥታ ኃይሎች መካከል በተቀሰቀሰ ግጭት ሰዎች መሞታቸውና መቁሰላቸው በአጭር ጊዜ ከዳር ዳር ተዳረሰ። ግጭቱ የተቀሰቀሰው በዓል አክባሪዎቹ እንዳይጨፍሩ በጸጥታ ኃይሎች ከተከለከሉ በኋላ መሆኑ ተነገረ። ከአዲስ አበባ ውጭ የኢንተርኔት ግንኙነት በመቋረጡ ምክንያት በግጭቱ ምን ያህል ሰው እንደሞተና እንደቆሰለ ትክክለኛ መረጃ ማግኘት አዳጋች ቢሆንም ብዙዎች ሀዘናቸውንና ቁጣቸውን ገለጹ። በማግስቱ የጸጥታ ኃይሎች ለቀብር ከወጡ ሰዎች ጋር መጋጨታቸው ብዙዎችን የሰው ግድያ ማብቂያው የት እንደሆነ እንዲጠይቁ አድርጓቸዋል። በተለይ የሰሜን ወሎ ዞን የፖሊስ ኃላፊ በክልሉና ብሔራዊ ቴሌቪዥን ጣቢያዎች ቀርበው የሰጡት ገለጻ ለብዙዎች ዋነኛ መነጋገሪያ ነው የሆነው። ሰዎች መንግስት ላይ ተቃውሞ ሲያሰሙ እንዴት በጥይት ለመቆጣጠር ይሞከራል ሲሉ የሞገቱ በርካቶች ናቸው። ከእነዚህ መካከል አንዱ ዲያቆን ዳንኤል ክብረት ነው። ዲያቆን ዳንኤል ችግሩን ከመሰረቱ ለመፍታት ስንት ወልደያ ያስፈልገናል ሲል ረቡዕ ዕለት በፌስቡክ ገጹ ባስነበበው ጽሑፉ ጠይቋል። የጸጥታ ኃይሎች በወልዲያ ነዋሪዎች ላይ የሚፈጽሙት ግድያ በምንም አይነቱ መመዘኛ ከውግዘት የሚያመልጥ አይደለም። በኃይል የሚፈታ ችግር እንደሌለ መንግስት ራሱ ከማንኛችንም በላይ የሚያውቀው ነገር ነው። የዛሬውን መንግስት የመሰረተው ኢህአዴግ ወደ በረሃ እንዲገባ ያደረገው ደርግ ችግሮችን ሁሉ በውይይት ሳይሆን በኃይልና በኃይል ብቻ ለመፍታት በመፈለጉ መሆኑን በየግንቦት ሀያ በዓሉ ስንሰማው ኖረናል። ለሰው የሚጠላውን ኃጢአት ራሱ ከመስራት በላይ ውድቀት የለም። በዓሉ የአንድ ቀን በዓል ነው፣ ቢታገሱት ያልፍ ነበረ። ሌላ ችግር ይከሰታል ተብሎ ከተጠረጠረና መረጃ ከተሰበሰበ እንኳን አያሌ የችግር መፍቻ አማራጮች ነበሩ። የጸጥታ ችግርም የጸጥታ ኃይሎችም እኛ አገር ብቻ አይደለም ያሉት። ባለስልጣኖችም ለልምድ ልውውጥ በየሀገሩ ሲሄዱ ነው የሚኖሩት። ምን ነው ታዲያ የተሻለ አማራጭ መማራቃታቸው? እንዲህ ላሉ ችግሮችስ ጥይት መፍትሄ አለመሆኑን ባለፉት ሁለት ዓመታት ሀገሪቱ ያለፈችበት ሁኔታ ብቻ እንዴት አያስተምረንም? ይልቅ ለምን የችግሩን ምንጭ ለማድረግ አንሰራም? የሚያስለቅስ ነገር ነግሮ አታልቅስ ይለኛል የሚል የትግርኛ አባባል አለ። ህዝቡ ለምን ሆድ ባሰው፣ ወጣቶቹ ለምን ተቃወሙ፣ የዚህ ሁሉ ችግር ምንጩስ ምንድን ነው ብሎ መስራት አይሻልም? ለምን ህዝብን ከህዝብ ወገንን ከወገን የሚያጋጭና ከትውልድ ወደ ትውልድ የሚተላለፍ ቂም እንዲቋጠር ይፈለጋል? ለምንስ የዘርና የጎሳ መልክ እንዲይዝ ይፈለጋል? ወንጀለኞችስ ለምንድን ነው በጎሳ ካባ ውስጥ እንዲደበቁ ሁኔታዎች የሚመቻቹት? ከመሬት መንቀጥቀጡ ወይም ሾክ በላይ ድህረ መንቀጥቀጡ ወይም አፍተር ሾክ ውጤቱ የከፋ መሆኑን አናውቅምን? ችግሩን እስከ መሰረቱ ለመፍታት ስንት ወልዲያ ያስፈልገናል? የማነ ምትኩ የተባሉ የፌስቡክ ተጠቃሚም ተመሳሳይ ይዘት ያለው አስተያየት ሰጥተዋል። በዓል ነው። በዓሉ በየቤተ ተቀምጠህ የምትፈስክበት አይነት አይደለም። ማህበራዊ በዓል ነው። ሰው ተሰብስቦ ያከብራል። አጋጣሚውን ተጠቅመው የታፈኑ ድምፆች ይደመጡበታል። የግድ ነው። አፈና በበዛበት ስርዓት ህዝብ እነዚህን አጋጣሚዎች ይጠቀማል። አጋጣሚውን ተጠቅሞ ህዝብ ብሶቱን ሲገልጽ መሰማት ነበረበት። ለመሆኑ ኢህአዴግ ህገ መንግስታዊ መብታቸውን ማስከበርቶ የተሰበሰበን ሁሉ በጥይት በትነህ እስከ መቼ ትዘልቀዋለህ? አስለቃሽ ጭስ፣ ውሃ ወዘተ የሚባሉ ሰልፍ ነገሮች መጠቀም የምትጀምረው መቼ ነው? ጥይትስ ቢሆን ለማስፈራራት ወደ ሰማይ ይተኮሳል እኮ። አስር የተኩስ እሩምታ ከተሰማ ዘጠኝ የሚወድቀው እስከ መቼ ድረስ ነው? ይህ እኮ ጦር ሜዳ አይደለም። ከዜጎች ህይወት ይልቅ ጥይት እንዳይባክን መጨነቅህ ለምን ይሆን? ዮናስ አጎስ በበኩላቸው በወልዲያው ተቃውሞ እንደታየው አይነት በአንድ ብሔር ላይ ያነጣጠረ ጥቃት መዘዙ ብዙ ነው የሚል መልእክት ያዘለ ጽሁፍ በፌስቡክ ገጻቸው አስፍረዋል። መንግስትንና ስርዓትን መቃወም አንድ ነገር ነው። ተቃዋሚዎች ፖሊስ ጣቢያ ሊያጠቁ፣ የመንግስት ተቋማትን ሊያጠቁ ይችላሉ። ይሄ በየትኛውም ዓለም ላይ በሚካሄድ ተቃውሞ የተለመደው አሰራር ነው። ግን የሰውን ስም እየለዩ በብሔር ብቻ ተንተርሰው የግለሰብ መኖሪያዎችንና የንግድ ተቋማትን ማጥቃት ሲጀመር መንገዳችን ወዴት እንደሆነ በግልጽ እያሰመርን መሆኑ ይታወቅ። በሕዝብ ላይ ያነጣጠረ ጥቃት የመንግሥት አሊያም የሥርዓት ተቃውሞ ሳይሆን የእርስ በእርስ ጦርነት መነሻ ደውል ነው። ይሄ ፍጥጥ ያለ ሐቅ ነው ብለዋል። ጉደታ ገለልቻም ነገሮች እንዳይወሳሰቡ ከፍተኛ ጥንቃቄ ማድረግ ያስፈልገናል በሚል ርዕስ ተከታዩን ማሳሰቢያ ረቡዕ ዕለት በፌስቡክ አስተላልፈዋል። ሰሞኑን በአማራ ክልል ወልዲያ አካባቢ በደረሰው አሰቃቂ ግድያዎች ምክንያት ከደረሰብን ጥልቅ አዘን ሳናገግም ሌላ ግድያ በኦሮሚያ ክልል መቂ አካባቢ መፈጸሙን ሰማን። በጣም ያሳዝናል። በጣም ማዝነናል። ጎበዝ ምን ይሻላል? ነገሮቻችን አንድ እርከን ወደፊት ይጓዙና ሁለት እርከን ወደኋላ ይመለሳሉ። የትግላችን አቅጣጫ ጠራ ብለን ሳናበቃ ነገሮች ተመልሰው ይወሳሰቡብናል። ለማንኛውም ማንም ሆነ ማን፣ ከፌዴራልም ሆነ ከክልል፣ ውድ የሰው ልጅ ላይ አነጣጥሮ በመተኮስ የህይወት መጥፋትና የአካል ጉዳት ያደረሱት አካላት ጉዳያቸው ተጣርቶ በአስቸኳይ ለፍርድ እንዲቀርቡ ለማሳሰብ እንወዳለን ብለዋል። አቶ ጉደታ እንደጠቀሱትም በመቂ አቅራቢያ ባለችው የዓለም ጤና ከተማ ማክሰኞ ዕለት ሰዎች መገደላቸው በማህበራዊ መገናኛዎች መረጃው ተሰራጭቷል። የዓለም ጤናው ክስተት መነሾ በከተማይቱ ያሉ ተማሪዎች በወልዲያ እና ሰኞ ዕለት በሞያሌ የሞቱ ሰዎችን ለመዘከር ሲሞክሩ ነው ተብሏል። በቆቦ ከተማም እንዲሁ በወልዲያ ሰዎች መገደላቸውን የተቃወሙ ሰዎች ህይወት መጥፋቱ በማህበራዊ መገናኛ ዘዴ ተጠቃሚዎች ዘንድ ሐዘንን አስከትሏል። በቆቦ ረቡዕ የተጋጋለው ተቃውሞና ግድያ ሐሙስም ቀጥሎ እንደዋለ በቪዲዮና ፎቶ ጭምር ተደግፈው በማህበራዊ ድረገጾች የተሰራጩ መረጃዎች አሳይተዋል። በኢትዮጵያ አልበርድ ያለው የተቃውሞና የሰዎች ሞት በሀገሪቱ ያሉ መገናኛ ብዙሃንንና ባለሥልጣናትንም ለውይይት በአዳራሽ አሰባስቦ ነበር። በወቅታዊ ሀገራዊ ሁኔታ የብሮድካስት ሚዲያ አዝማሚያ በሚል ርዕስ የተዘጋጀው ይሄ ውይይት የተካሄደው ጥር 12 ቀን 2010 ዓ ም ነበር። የኢትዮጵያ ብሮድካስት ባለሥልጣን ዋና ኃላፊ አቶ ዘራይ አስገዶም በውይይቱ ወቅት የሰነዘሩት ሐሳብ በማኅበራዊ መገናኛ ዘዴዎች መነጋገሪያ ሆኖ ሰንብቷል። አቶ ዘራይ በውይይቱ መገናኛ ብዙሃንን በስም እየጠሩ እንዲወርፈዋል ሁሉም ሞኒተር ያደረግነው እዚህ ማቅረቡ ሌላ ትርጉም እንዳይሰጠው ስጋት አለ። አንዳንዶቹ ልቅም ከሚሊኒየም አዳራሽ በቅርቡ የተላለፈው የኦሮሞ ወጣት ተነስና አዲስ አበባ አራት ኪሎ ግባ የሚል ዘፈን የአጫሉ እንዴት ላይብ ይተላለፋል? በፐብሊክ ሚዲያ ጸረ ሕዝቡ የሆነ ዘፈን ነው። የኦሮሞን ሕዝብ ከሌላው ሕዝብ ጋር የሚያጋጭ ነው። ፈረስህን ቀልብ፣ ተዘጋጅ፣ ታጠቅ፣ አራት ኪሎ ግባ ነው ዘፈኑ። ላይብ ለቀቁ የኦሮሚያ ቴሌቪዥን በነገታው ደገመው። ከፍተኛ ስጋት ነው የፈጠረው ያ ሙዚቃ ያዘ ሲለቀ። አማራ ቴሌቪዥን የጎንደርና የወልቃይት ጉዳይ እንዴት ነው የዘገበው? ምን ያህል ጊዜ ነው የዘገበው? ጎንደሬዎች ሂደው መቀሌ ሂደው ጎንደሬዎችን መልሱልን ሲሉ ለምንድን ነው ያልዘገበው? ተዘጋጅቶ ትልኮለት እያለ ባንዲራ ሲቃጠል ምን ሰራ የአማራ ቴሌቪዥን? ህገ መንግስት ሲቃጠል ማለት ነው። በሌላ አነጋገር ህገ መንግስት ነው እየተቃጠለ እያቃጠለ ያለው ወጣቱ ይሄ ባንዴራ ይሄ ሰንደቅ ዓላማ መቃጠል የለበትም ብሎ ህዝቡን ለማስተማር ምን ያህል ስራ ሰራ? ኢቢሲ በትልቁ ኢቢሲ ሞኒተር አድርገን የተረዳ ነው። ኢቢሲ የዳር ተመልካች ሆኖ ነው የሰነበተው። አገር ስትበጣበጥ መረጃ አይሰጥ፣ አይተነትን፣ ኢቨንቶችን ብቻ ነበር ሲዘግብ የከረመው። ይህን አስመልክተው በማህበራዊ መገናኛዎች ከተሰጡ አስተያየቶች ኡቱባግ አዲሳ በፌስቡክ የሀጫሉን ዘፈን ለማስተርጎም የወጣችው በጀት መቶ ሺህ ትሆናለች በማለት በቀልድ ይንደረደራሉ። ወጣቱ የተመከረው አራት ኪሎ ዩኒቨርሲቲ እንዲገባም ነው፣ ቄሮ ተምሮ ሀገሩን እንዲያሻሽል ነው ሲሉ ተከራክረዋል። አሞን ግርማ በበኩላቸው አቶ ዘራያስ ገዶም በእኛ ግምገማ ሸገር ኤፍኤም ሬዲዮ የድሮዋን ኢትዮጵያ የጠፋችውን ነው የሚመስለው፣ የአሁኗ ኢትዮጵያ እንዳልጣማቸው በግልጽ ነው የሚታየው ብለዋል። እኔ ደግሞ የአሁኗ ኢትዮጵያ እንዳልጣመችን ስላወቁልን ብቻ ደስታችን የላቀ ነው ሲል ተሳልቋል። የጋዜጠኝነት መምህሩ ዳግም አፈወርቅ የሸገር ጥፋቱ ስለ ኢትዮጵያና ኢትዮጵያውያን አብዝቶ መጨነቁ ነው ብሏል። ስለ ባለስልጣን መስሪያ ቤቱና ኃላፊው ደግሞ በፌስቡክ ገጹ ተከታዩን ጽፏል። በቅርቡ በባለስልጣኑ የሚሰጡ መግለጫዎች የሚዲያ ሕጎችን እየጠቀሱ የሚዲያዎችን ጥፋት ከመዘርዘር ይልቅ ማስፈራሪያ ይበዛባቸዋል። ይህ ደግሞ የተለመደውን አይነት ሕጋዊ ሳይሆን አስተዳደራዊ እርምጃ አድሚኒስትሬቲቭ ሜዥርስ ለመውሰድ እያኮበኮቡ እንደሆነ ያሳያል። ጋዜጠኛ በስራው በሚታሰርባት እና በሚሰደድባት ሀገር የመንግስት መስ መስሪያ ቤቶችና ኃላፊዎች የህዝቡን የማወቅ መብት ወይም ደ ፐብሊክ ስራይትስ ቱ ነው ከቁብ ሳይቆጥሩ ጋዜጠኞችን መረጃ በሚከለክሉባት ሀገር ነጻ ድምጾች እየጠፉ የመንግስት ሚዲያና የመንግስት ተቆርቋሪ ሚዲያ በበዛባት ሀገር ባለስልጣኑን የሚያስጨንቀው ስለ ኢትዮጵያና ኢትዮጵያውያን ችግር በሚዲያዎች መዘገቡ ነው። ያሳዝናል። በፖለቲከኛ ሳይሆን በባለሙያ የሚመራ ለፓርቲ ወይም ለመንግስት ጥቅም ሳይሆን የህዝብን የማወቅ መብት ለማስከበር የቆመ በሚዲያ ላይ ያለው ገቨርመንት ሞኖፖሊ ቀንሶ ወይም ጠፍቶ ነጻ ድምፆች እንዲበዙ የሚሰራ የሚዲያ ተቆጣጣሪ ተቋም እንዲኖር እመኛለሁ። የህግ ባለሙያው በትሩ ዲባባ በህገ መንግስቱ የፌዴራል መንግስት ስልጣንና ተግባር በተዘረዘረበት አንቀጽ 51 የብሮድካስቲንግ ባለስልጣን በግልጽ አለመጠቀሱን በፌስቡክ ጽሑፉ አንስቷል። የብሮድካስቲንግ ስልጣን የክልሎች ስልጣን ነው። ታዲያ በፌዴራል ደረጃ ራሱን ብሮድካስቲንግ ባለስልጣን ብሎ የሚጠራው አመጣጡና አመሰራረቱ ህገ መንግስታዊ መሰረት የለውም። ከክልሎች የተሰረቀ ስልጣን ነው። የተሰረቀ ስልጣን ብቻም ሳይሆን ከክልሎች ላይ ስልጣን አለኝ ይላል። እንዲህ ብለጻፍ እንዲህ ካልተናገርክ ይላል ከባዶ ተነስተው ወቃሽ ሲል ይተቻል። የዛሬው መሰናዷችንን የምንቋጨው በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ጉዳይ ይሆናል። አዲሱን አልበሙን ካወጣ ወዲም ሆነ ላለፉት አራት ዓመታት በሀገር ውስጥ የሙዚቃ ዝግጅት እንዳያካሄድ ተከልክሎ የነበረው ቴዲ አፍሮ ባለፈው እሁድ በባህር ዳር ከተማ አድናቂዎቹን በሥራው አዝናንቷል። የሙዚቃ ዝግጅቱ በዋዜማው በወልዲያ የተከሰተው ግጭትና ሞት ጥላ አጥልቶበታል። የተወሰኑ የማህበራዊ መገናኛ ተጠቃሚዎች እንደውም ቴዲ በሐዘኑ ምክንያት የሙዚቃ ዝግጅቱን እንዲሰርዝ እስከ መጠየቅ ተጉዘዋል። ይህን የታዘበ የመሰለው ጸሐፊ ተውኔቱ ቴዎድሮስ ተክለ አረጋይ በራሱ በድምፃዊው ዕውቅ ዘፈን ርዕስ እያነቡ እስክስታ ሲል ገልጾታል። ብዙ የተባለለት የቴዲ አፍሮ የሙዚቃ ዝግጅት በሰላም ቢጠናቀቅም በማኅበራዊ ድረ ገጾች የመነታረኪያ አጀንዳ ሆኖ ቆይቷል። የንትርኩ ማጠንጠኛ ደግሞ ፖለቲካዊ ይዘት ያለውን ጃ ያስተሰርያል የሚለውን ዘፈኑን ለምን በመድረክ ሳይጫወት ቀረ የሚል ነው። ብሌን መስፈን ይህን ስሜት የሚያንጸባረቅ ጽሁፏን በፌስቡክ አካፍላለች። ቴዲን ከሌሎች ዘፋኞች ልዩ ያደረገው በድፍረት ይህንን ስርዓት መናገር መቻሉና ታሪክን ማውሳቱ ነው። ደፍሮ ይህንን ስርዓት በዋናነት የነቀፈበት ዘፈኑ ደግሞ ጃ ያስተሰርያል ነበረ። የታወቀበትን የተገፋና የታፈነ ህዝብ ልብ ውስጥ ዙፋን ያሰጠውን ይህን ዘፈን በልመና እንኳን መስፈን የተሳነው ለምን ይሆን? የህዝብ ልጅ ቴዲ ልቡ ለደማው ህዝብ በአንድ ዘፈን አሊያም በራሱ ዘፈን የእናንተው ነኝ ቢል ምን ነበረበት? ለማራኬ ና ለሳማት ሳማት አለኝ ሚሊኒየም አዳራሽ ጥጋብ ልባቸውን ያሳበጣቸውን ባለጊዜዎች ማስጨፈር ማንከልክሎት፣ ወገኑ እየረገፈ ዳንኪራ አምሮት የሄደ የለ፣ የልቤን ይናገርልኛል ብሎ እንጂ። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።